ቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ መንግስት ኦነግ ሸኔ እያለ የሚጠራቸውና የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጃቸው ቡድን ታጣቂዎች በአማሮ ወረዳ ሶስት ቀበሌዎች ሶስት ሰዎች መግደላቸውን ነዋሪዎች ገለጹ። ታጣቂዎቹ እያደረሱት ነው ያሉት ጥቃት መቀጠሉንና እስካሁን በውል ያልታወቁ ከብቶች መዘረፋቸውንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል። የአሜሪካ ድምፅ በስልክ ያነጋገራቸው በምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች ነዋሪ የሆኑ ግለሰቦች በታጣቂዎች ምክንያት ኑሯቸው እየተጎሳቆለ እንደሚገኝ ገልጠዋል። ጥቃት የደረሰባቸው የሚገኘውም ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩና መንግስት ኦነግ ሸኔ ያለ በሚጠራቸው ታጣቂ ቡድኖች መሆናቸውን ተናግሯል። ጥቃቱ እየደረሰ ያለው በገዲኦ ዞን ኮቸር ወረዳ አስር ቀበላትን ጨምሮ የአማሮ ወረዳ ቀበላት ነዋሪዎች ጭምር ላይ መሆኑንም ተናግሯል። በጡረታ ላይ መሆናቸውን የገለጹና ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የተናገሩት አስተያየት ሰጪ ባለፉት ሁለት ቀናት ብቻ ከአማሮ ወረዳ ቆሬ፣ ጃሎና ሻሮ ከተባሉ ሶስት ቀበላት ሶስት ሰላማዊ ሰዎች መገደላቸውና ቁጥራቸውን በውል ያላወቁ ከብቶችም መዘረፋቸው ይናገራሉ። በዚህ ሰሞን ጥቃት አማሮ ላይ ጨምሯል። ጥቃቱ ደግሞ በብዛት ከብት መንጋትን ይጨምራል። ያው የሚያሳየው ከብት እረኞች የከብት ሲባል አማሮ እዛ ቆላ ውስጥ ከብት የሚታገደው የቀበሌው የመንደር አንድ ላይ ይዘው ወጥቶ ነው። አንድ ሰው ይዞ እና እሱን ሰው ወይ ሁለት ወይ አንድ ሰው ነው የሚኖረው። እሱን እየገደሉ ከብት መንዳት ጭምር ነው ሰሞኑን የተጀመረው። በሌላ በኩል ከአማሮ ወረዳ በሚዋሰነው ገላና ወረዳ ነዋሪ መሆናቸውን በስልክ የነገሩንና ስማቸው እንዳይጠቀስ ድምጻቸውም እንዲቀይር የጠየቁ ግለሰብ ኦነግ ሸኔ ብሎ በጠሯቸው ታጣቂ ቡድኖች ጥቃት የተፈጸመባቸው መሆኑን ተናግሯል። ቅዳሜ ሁለት ያርሶ አደር ከጉጂ ቦክስ ገለዋል። ሁለት ሰው ሁለት ሰው ገለዋል። ከፊል ሳይዘር፣ ከፊል ዘርፈዋል። በቃ ያለው ድባብ ይሄ ነው። ምንም ሰው ህግ የለም ብሎ በቃ እርስ በርስ ግጭት በቃ ሊጀምር ምንም አልቀረም ማለት ነው። በሚደርስባቸው ጥቃትም ተረጋግተው ሰላማዊ ኑሮ መኖር እንደተሳናቸውና በስቃይ ውስጥ መሆናቸውን ገልጧል። ባለፉት ጥቂት ቀናት ብቻ የደረሰው ጉዳት ከፍተኛ ነው ሲሉም ተናግሯል። መኪና ላይ ሆነን እዚህ ቀርሷ የሚባለው አካባቢ ላይ ሶስት መኪና ከዛ ሾፌሮችን በጥይት ገለው፣ ሁለት ነጥብ አምስት ሚሊዮን የሚሆን ንብረትን ተዘርፎ፣ ከዛ ለምን ዘረፋችሁ ማነካ የተባለ ነገር የለም። ወደ ቤት ተጓዙ በቃ በዚህ ድባቡ እንደዚህ ነው ያለው። በቃ ምንም ህግ የሚባል ነገር የለ። በጣም ስቃይ ላይ ነው። ሰው ይሞታል በየቀኑ በዚህ ላይ ምንም ሰላም የለም። ዝም ብሎ ነው ሰው በየቤቱ ተደብቆ ነው የሚኖረው። በዛ ሸኔ ነው። በዚህ የብሄር ግጭት ሊነሳ ጥቂ ቀርቷል። በራሴ አለንቸት ትግረፋል ስየድ ትግረፋል ብሔርና ብሔረሰብ ምንገናኘም ተቋርጠዋል ጀምሮ ማለት ነው በአካባቢንም የሚኖረው ሰው የዕለት እንቅስቃሴም ወጥቶ መገባበት መንገድ ምንም የለም። በአካባቢያቸው የደረሰ ያለው ጥቃት እየጨመረ እንጂ አልቀነስም ስሉ ከአማሮ በኩል አስተያየታቸውን የሰጡት መንግስት ኦነግ ሸኔ ላይ የወሰደ ነው የተባለው እርምጃ ሀሰት መሆኑን ገልጠው ታጣቂዎች አሁንም አካባቢውን ተቆጣጥሮታል ብሏል። ህብረተሰቡም በማህበራዊና ኢኮኖሚያዊ ችግር ውስጥ መሆኑን ይናገራሉ። የኦሮሚያ መንግስት ግን እዛ አካባቢ ፌክቲቭ ምንም እንቅስቃሴ እያደረገ አይደለም ሰዎቹን ላይ እርምጃ እየወሰድኩ ነው የሚለው የትላንት ዜና ላይ የሚወጣው እዛ አካባቢ ተግባራዊ በቶሬ በኩል የሚወጣው ድሮ አይሱዙ የጭነት መኪኖች የሚወጡት ሙሉ ለሙሉ ተዘግቷል። ስለዚህ ህዝቡ ያው ተደማምሮ አልፎ አልፎ እንኳን ለዲላ ነው እንግዲህ የሚቀርበው። ኢኮኖሚ ድቀቱ በጣም ጨምሯል። ማህበራዊ ኑሮውም ጭንቀቱም በጣም ጨምሯል። በብዛት የህዝቡ ኢኮኖሚ እንቅስቃሴ ተስፋ የሚያስቆርጥ ነው። አሁን በጋ እንኳን ሆኖ ብዙ ነገር ውድ ነው። የኑሮ ውድነት በጣም ከፍተኛ ነው። እርስ በርስም በህዝቡ መካከል መጨናነቅ አለ። በህዝቡና ባለስልጣናት መካከልም ጭንቀት አለ። በጣም የሚያሳዝን ደረጃ ነው ያለ በምዕራብ ጉጂ ዞን የገላና ወረዳ ነዋሪው ግለሰብም በቡድኑ ተይዟል የተባሉ ቦታዎች አብዛኞቹ አለመለቀቃቸውን ጠቁመዋል። አያይዘውም በቀብዳቶቹ የተስፋፋና መጠነ ሰፊ የተባለው ጥቃት ማስቆም አለመቻሉን የክልልና የፌዴራል መንግስትም ድጋፍ ቢጠበቅ አለመድረሱን ተናግሯል። ህግ የሚባለው ነገር የለም። በቃ ሰው ዝም ብሎ ነው ነው የሚኖረው ግንም የቤሪና ብሔረሰብ ግጭት ይነሳል የሚል ስጋት ከፍተኛ ስጋት አለ። የአማሩን ጉጂ ካል እዚህ ላይ ካልደረሰ በስተቀረ ምንም ማውጫ መግባ መለንኝ በጣም ስቃለ ነው አለ ነው ከአካባቢዎቹ የመንግስት ባለሥልጣናት መረጃ ለማግኘት ያደረግነው ጥረት ዛሬም ከሰዓት በኋላ የስልክ አገልግሎት ባለመስራቱ ለጊዜው አልተሳካም። ይሁን እንጂ ከዚህ ቀደም የገላና ወረዳ አስተዳዳሪ አቶ ሞርካታ ተሩ አብዛኞቹ የወረዳው ቀበሌያት በኦነግ ሸኔ መያዙን ተናግሮ ነበር። በሌላ በኩል የኦሮሚያ ክልል የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ትናንት ማምሻውን ለመገናኛ ብዙሀን በሰጡት መግለጫ በአጠቃላይ ታጣቂ ቡድኑ ላይ ተወሰደ ያሉትን እርምጃ ለመንግስት መገናኛ ብዙሀን ገልጸው ነበር። የፌዴራልና የክልል የጸጥታ መዋቅር አቀናይቱን ዞኖቹን ከዞኖች በማቀናጀት የሽብር ቡድኑ ሲንቀሳቀስበት የነበረ ቀበሌዎችን በማስላቀቅ ላይ እንገኛለን። በዚህም ድል ተገኝቷል ማለት ነው። የሽብር ቡድኑ አሁን ከሶስት ወር ከሁለት ወር በፊት የነበረበት ቦታ አይደለም። ያለው አብዛኛው ቦታ ተመቷል፣ አብዛኛው ቦታ ተበትኗል። የተበተነው አካል ግን በየቦታው ችግር መፍጠሩ አይቀርም ማለት ነው። የፖለቲካ ትርፍ ያስገኝልኛል ብሎ ያሰበው አካል ላይ አነጣጥሮ እርምጃ ይወስዳል። ከዚህ ቀደም በመንግስት መዋቅር ውስጥ ለቡድኑ ድጋፍ ይደረጋል የተባለ በክልሉ መንግስት ላይ የሚቀርበውንም ክስ በተመለከተ ማብራሪያ ሰጠዋል። በመዋቅር ውስጥ አለ የሚባለው ሊኖር ይችላል እሱን ደግሞ በደረስንበት በጣም አጥርተናል ማለት ነው። ለማንም ስለማይበጅ መዋቅሩን ማጥራት ማደራጀት፣ አንደኛው የመንግስት ተግባር ነው፣ እየሰራን ነው። ብዙዎችን ደግሞ ተጠያቂዎች አድርገናል፣ በየእስር ቤቱ ያሉም አሉ ማለት ነው። ስለዚህ ህዝቡንም ያስጠቃ መዋቅ የጸጥታ መዋቅርንም ኢንፎርሜሽን የሚሰጥ ማንኛውም አካል በመንግስት መዋቅር ውስጥ ያለውን እያጠራን እንገኛለን። ራሳቸውን የኦሮሞ ነጻነት ሰራዊት ብሎ በሚጠሩም መንግስት ኦነግ ሸኔ እያለ የሚጠራቸውና የኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት ከፈረጃቸው ቡድን ቃል አቀባይ በኩል ምላሽ ለማግኘት ያደረግነው ነው ሙከራ አልተሳካም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ከሐዋሳም። በሌላ በኩል ራሱን የኦሮሞ ነጻ አውጪ ሰራዊት እያለ የሚጠራው አለም አቀፍ ቃል አቀባይ መሆናቸውን የተናገሩት የሰራዊቱ አባላት ጅምላ ግድያን በመሳሰሉ ወንጀሎች ተሳትፈዋል በሚል ለሚቀርቡባቸው ክሶች ሰሞኑን ለአሜሪካ ድምጽ ተጠይቀው በሰጡት ምላሽ፣ መንግስት ሚሊሻዎችን የእኛን ተዋጊዎች በመምሰል እነዚህን ጥሰቶች ሲፈጽሙ የሚመለከቱ ሰዎች ፈጻሚዎቹ እኛ ልንመስላቸው እንችላለን። ብዙ ጊዜ እንደ ነጻ አውጪ የሚያይን ህዝባችን በዚህ ሁኔታ በእጅጉ ይደናገጣል። እኛው ዞረን ጨኳኝ የምንሆን ይመስላቸዋል። እነዚህ ሚሊሺያ ቡድኖች የተላኩበት ምክንያቱም ይኸው ነው። ከዚህ ቀደም በነበሩ መግለጫዎቻችን ላይ ይህንን ለማብራራት ሞክረናል። በኦሮሚያ ክልላዊ መንግስት በኩል የትኞቹ የጦር አመራሮች እንደዘመቱ፣ የት እንደዘመቱ እና በኦሮሞ ነጻነት ሰራዊት ስም ምን አይነት ጥቃት እንደፈጸሙ አብራርተናል። የጭካኔ ድርጊቶች እየተፈጸሙ መሆናቸው ሀቅ፣ ግልጽ ነው። የእኛ ኃይሎች ግን አይደሉም ማለታቸው ይታወሳል።